ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሀገርኛ ሪፖርት ዓባይ ወንዝ ላይ እየተገነባ ያለው የሕዳሴ ግድብ የዋናው ግድብና ማስተንፈሻ በአማካይ ሰማንያ አራት ነጥብ አምስት በመቶ መጠናቀቁን መንግስታዊ የዜና አገልግሎት የግድቡን የፕሮጀክት ማኔጀር ኢንጂነር ክፍሬ ሄኖን በመጥቀስ አስታውቋል። እንደ ግድቡ ፕሮጀክት ዋና ስራ አስኪያጅ ገለጻ የሲቪል ኢንጂነሪንግ ስራ ከዘጠና አምስት በመቶ በላይ ተጠናቋል። የሲቪል ምህንድስናው የማስተንፈሻ ቦይም በተመሳሳይ ከዘጠና አምስት በመቶ በላይ መጠናቀቁም ጨምረው ገልጸዋል። ነገር ግን በፊት ሚቴክ ተይዞ የነበረው የኤሌክትሮ ሜካኒካል ግንባታ በአሁኑ ጊዜ ስልሳ ዘጠኝ በመቶ ብቻ እንደተጠናቀቀ ጨምረው ገልጸዋል። በአጠቃላይ ማለትም የሲቪል ምህንድስና፣ ኤሌክትሮ ሜካኒካል፣ የሀይል ማመንጫ ሞተር ግንባታው እና የብረታ ብረት ስራው በተመለከተ ግንባታው ስልሳ ስምንት ነጥብ አምስት በመቶ መድረሱን የፕሮጀክቱ ኃላፊ አስታውቀዋል። እንደ ስራ አስኪያጁ ገለጻ የሕዳሴው ግድብ ሙሉ ለሙሉ በሀያ ሀያ ሁለት ሊጠናቀቅ ይችላል ተብሏል። ከዚህ በተጨማሪ በመጪው ዓመት ከሀሳሱር ውስጥ ሁለት የኃይል ማመንጫ ተርባይኖች የኤሌክትሪክ ኃይል ያመነጫሉ ተብሎ እንደሚጠበቅ መንግስታዊ የዜና አገልግሎት ዋና ስራ አስፈጻሚ በመጥቀስ ጨምሮ ዘግቧል። በሌላም በኩል ሁለት መቶ ሀምሳ አራት ሜጋዋት ያመነጫል ተብሎ የሚጠበቀው የገናሌ ዳዋ ሶስት የኤሌክትሪክ ማመንጫ ግድብ በጥቅምት ወር መጀመሪያ ላይ የሙከራ ኃይል ማመንጨት እንደሚጀምር የኢትዮጵያ ኤሌክትሪክ ኃይል አስታወቀ። በጉጂና ባሌ ዞኖች መካከል እየተገነባ የሚገኘው ይህ የገናሌ ዳዋ ፍሪ የኤሌክትሪክ ማመንጫ ግድብ በአሁኑ ወቅት ለግድቡም ለተተከሉት ሶስት ተርባይኖች ማንቀሳቀሻ የሚሆን ውሃ ከግድቡ በታችኛው ወለል አንስቶ ሰባ ሜትር ከፍታ ድረስ መሙላቱን መስሪያ ቤቱ ጨምሮ አስታውቋል። ግድቡ አስራ ሁለት ነጥብ አራት ኪሎ ሜትር የሚረዝም ዋሻ ያለው ሲሆን በኢትዮጵያ ኤሌክትሪክ ኃይል ማመንጫ ግድቦች ታሪክ ረጅሙ መሆኑን መስሪያ ቤቱ አስታውቆ በአሁኑ ጊዜ ዋሻው በውሃ ተሞልቶ ፍተሻ እየተካሄደበት መሆኑን ጨምሮ ገልጸዋል። የግድቡ አካባቢ ከሌላዎቹ የኢትዮጵያ ክልሎች በተለየ መልኩ ሁለት የዝናብ ወቅቶች ማለትም ሁለት ክረምት ያለው መሆኑን ተዘግቧል። ይህ የገናሌ ዳዋ ሶስት ኤሌክትሪክ ማመንጫ ግድብ ከአዲስ አበባ በስድስት መቶ ሰላሳ ኪሎ ሜትር ርቀት ላይ የሚገኝ ሲሆን ግንባታው የተጀመረው በመጋቢት ወር ሁለት ሺ ሶስት ዓመተ ምህረት መሆኑን ተገልጿል። ካለፉ የካቲት ወር ሁለት ሺ አስራ አንድ ዓመተ ምህረት ጀምሮ የውሃ ሙሌት ላይ መሆኑም ተገልጿል። ግድቡ የተገነባው በአራት መቶ ሀምሳ አንድ ሚሊዮን ዶላር ሲሆን ገንቢውም የቻይናው ሲጂ ጂ ሲ ድርጅት መሆኑ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባህልያ ዞን ሁሳና ከተማ ትናንት እሁድ መስከረም አስራ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት በመገኘት ከሕዝቡ ጋር መወያየታቸውን የደረሰን ዜና አመለከተ። በዚህ ወቅትም ስለ መንገድ ግንባታና ሌሎች መሰረተ ልማቶች ጥያቄዎች ተነስተውላቸው ምላሽ መስጠታቸውን ተዘግቧል። በሌሎች የደቡብ ክልል ዞኖች ይቀርብላቸው እንደነበረው ክልል የመሆን ጥያቄ ግን አለመነሳቱ ታውቋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በቤተክርስቲያኗ ላይ በሃይማኖት አባቶችና በምእመናን ላይ የሚደርሰውን በደል በማሰብ የተዘጋጀው ሰባት ቀናት ጸሎተ መንዳ ማጠናቀቂያን ተከትሎ ትናንት እሑድ መስከረም አስራ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት በአማራ ክልል በተለያዩ አካባቢዎች አቤቱታቸውን ለማሰማት ሰላማዊ ሰልፍ ማድረጋቸው ተዘገበ ሰልፉ በባህር ዳር፣ ፍኖተ ሰላም፣ ብቸና፣ ደብረ ብርሃን፣ ደባርቅ፣ ላሊበላ፣ ቡሬና በሌሎች በርካታ ከተሞች መከናወኑን የደረሰን ዜና ጨምሮ ያስረዳል። በሁሉም ስፍራዎች የተደረገው ሰልፍ በሰላም ሲጀምሮ በሰላም መጠናቀቁን የደረሰን ዜና ያስረዳል። የንግድና ኢንዱስትሪ ሚኒስቴር በሀገሪቱ የሚታየውን የስንዴ እጥረት ለማቃለል ያስመጣው ስንዴ እየታየ የሚገኘውን የዳቦና የስንዴ ተዋጽኦ ምርቶች በአጭር ጊዜ ውስጥ ያቃልላል ተብሎ እንደሚጠበቅ የሚኒስቴር መስሪያ ቤቱ አስታወቀ። መንግስት ይህን ስንዴ ወደ ሀገር ውስጥ ለማስመጣ ሶስት ነጥብ አራት ቢሊዮን ብር ማውጣቱን ተገልጿል። መንግስት በነዳጅ የችርቻሮ መስክ ለተሰማሩ የነዳጅ ማደያ ጣቢያዎችን የትርፍ መጠን የሚያሻሽል ከሆነ እስከ አንድ መቶ ሚሊዮን ዶላር በመስኩ እንደሚያፈስ ወይም ኢንቨስት እንደሚያደርግ ቶታል አስታወቀ። ቶታል መቶ ሚሊዮን ዶላሩን በኢትዮጵያ ለግንባታ የሚያውለው በአምስት አመታት ውስጥ መሆኑንም ጠቁሟል። በዚህ አንድ መቶ ሚሊዮን ዶላር አንድ መቶ ሀምሳ የነዳጅ ማደያ መገንባት እንደሚጀምር አስታውቆ ነገር ግን መንግስት የነዳጅ ማደያዎችን ትርፍ መጠኑ እንዲያሻሽል ደጋግሞ ጠይቋል። የትርፍ መጠን የነዳጅ ማደያዎች የትርፍ መጠን በአንድ ሊትር የሚገኘው ተሻሽሎም አስራ አምስት ሳንቲም ብቻ ሲሆን ቶታል ትንሽ ከፍ እንዲል ጥያቄ አቅርበዋል። ቶታል በኢትዮጵያ ስራ የጀመረው በአስራ ዘጠኝ መቶ ሀምሳ ዓመተ ምህረት እንደነበር የሚታወስ ነው። ኢትዮጵያ ባለፉት ሁለት ወራት ማለትም በሐምሌና ነሐሴ ወደ ውጭ ሀገራት ከተላከ የቡና ንግድ አንድ መቶ ሰማንያ ሶስት ነጥብ አምስት ሚሊዮን ዶላር ገቢ ማግኘቱን የንግድ ሚኒስቴር አስታወቀ። በሚኒስቴር መስሪያ ቤቱ ገለጻ መሰረት በእነዚህ ሁለት ወራት ሀምሳ ሁለት ሺህ ሶስት መቶ ቶን ቡና ወደ ውጭ ሀገራት ተልኳል። ይህ ከባለፈው የሁለት ሺ አስር አመተ ምረት ተመሳሳይ ወራት ጋር ሲነጣጠር የስድስት ነጥብ አምስት ሚሊዮን ዶላር ጭማሪ ማሳየቱን የንግድ ሚኒስቴር ጨምሮ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ መስከረም ሀያ ሶስት ቀን ሁለት ሺ አስራ ሁለት አመተ ምረት በሲዳማ ሕዝበ ውሳኔ ዙሪያ ከተለያዩ ተቋማት ጋር ለመምከር ስብሰባ መጥራቱን ባወጣው መግለጫ አስታወቀ። ቦርዱ በዚህ ወቅት በድምፅ አሰጣጡና ከዚያ በኋላ ሊያጋጥም ስለሚችል የጸጥታ ሁኔታ ከተሳታፊዎች ጋር ውይይት ያካሄዳል ተብሏል። በውይይቱም የፌዴራል ፖሊስ፣ የደቡብ ህዝቦች ክልል ፖሊስ ፖሊስ ኮሚሽን ተወካዮች፣ በክልሉ የተቋቋመው የኮማንድ ፖስት ኃላፊዎች፣ የሐዋሳ ከተማ ፖሊስ አዛዥ፣ የሲዳማ ፖሊስ ዞን ኃላፊዎች፣ የክልል አስተዳደርና የጸጥታ ቢሮ ኃላፊዎች ተካፋይ ይሆናሉ ተብሎ ይጠበቃል። የድምፅ ሰጪዎች ምዝገባና የድምፅ መስጫ ጣቢያዎች ጸጥታን የሚፈልጉ በመሆኑ በዚህም ዙሪያ ሰፊ ውይይት ይካሄዳል ተብሎ ይጠበቃል። ቦርዱ ከዚህ በፊትም መስከረም ሰባት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ተመሳሳይ ስብሰባ ማድረጉ የሚታወስ ነው። ዘንድሮ በአዲስ አበባና በቢሾፍቱ የሚከበረው ፈጣሪን የማመስገኛ በዓል የሆነው ኢሬቻ በዓል በከፍተኛ ሁኔታ እንዲከበር ዝግጅት እየተደረገ መሆኑን የኦሮሚያ ባህልና ቱሪዝም ቢሮ አስታወቀ። የዘንድሮውን በዓል ልዩ የሚያደርገው በዓሉን በተባበሩት መንግስታት ድርጅት የትምህርት ሳይንስ እና የባህል ተቋም ዩኔስኮ ከማይዳሰሱ የሀገራችን ቅርሶች አንዱ ሆኖ እንዲመዘገብ ማሳያ በሆኑ በማለት ቢሮ ገልጿል። የገዳ ፌስቲቫልም ለመጀመሪያ ጊዜ እንደሚካሄድ ተገልጿል። በዓሉን በሰላም ለማክበር እንዲቻል ሀያ ሺህ ወጣቶች በጸጥታ ውረድ እንዲተባበሩ ስልጠና እየተሰጣቸው መሆኑን ተነግሯል። የተለዩ የደንብ ልብስ ወይም ዩኒፎርም እንደተዘጋጀላቸው ተገልጿል። የኦሮሚያ ባህል ቢሮ በሰጠው አሃዝ መሰረት በዘንድሮ የእሬቻ በዓል ከስድስት ሚሊዮን ሕዝብ በላይ ይገኛል ተብሎ ይጠበቃል። በአዲስ አበባ የሚከበረው የሆራ ፊንፊኔ በዓልን ያደምቃሉ የተባሉ በርካታ ዝግጅቶች እንዳሉም ቢሮው ገልጾ ከነዚህ መካከል ሀምሳ ሺህ ሰዎች የተካፈሉበት መነሻው እና መድረሻው መስቀል አደባባይ የሆነው የአስር ኪሎ ሜትር ሩጫ ትናንት እሑድ መስከረም አስራ አንድ ቀን ሁለት ሺ አስራ ሁለት ዓመተ ምህረት ተከናውኗል። ሩጫውም በሰላም ተጀምሮ በሰላም መፈጸሙን አዘጋጆቹ ገልጸዋል። ይህን የሩጫ ውድድር ካስጀመሩት መካከል አንዷ በአሁኑ ጊዜ የኢትዮጵያ አትሌቲክስ ፌዴሬሽን ተጠባባቂ ፕሬዚደንት የሆነ ሁለቱም የሁለት ጊዜያት የኦሎምፒክ የአስር ሺህ ሜትር የወርቅ ሜዳሊያ አሸናፊዋ ሲሆን ደራርቱ ቱሉ ናት። በዚህ ውድድር በወንድም በሴትም ከአንደኛ እስከ ሶስተኛ ለወጡት ምርጥ አትሌቶች ከሀምሳ ሺህ እስከ ሀያ ሺህ ብር ሽልማት ተሰጥቷቸዋል። ለዚህ በዓል ማድመቂያ አራት ሺህ ሜትር ርዝመት ይኖረዋል የተባለው የጭኮ ስራ የወዳ ካፍሬ ባለቤት በሆኑት እየተሰራ ሲሆን በአሁኑ ጊዜም ጭኮውን ለመስራት ከሶስት ሺህ ሁለት መቶ ኪሎ በላይ ቅቤ ስራ ላይ መዋሉ ተገልጿል። የጭኮ ስራው ይህ ጋዜጣዊ መግለጫ በተሰጠለት ያለመጠናቀቁም ተገልጿል። ለችኮ የወጣው የገብስና የቅቤ መጠንና ዋጋም ጭምር ሲጠናቀቅ የሚገለጽ መሆኑም ተዘግቧል። ችኮን በዓለም ድንቃ ድንቅ መዝገብ ውስጥ በግዙፍነቱ አቻ ያልተገኘለት ባህላዊ ምግብ አሰኝቶ ለማስመዝገብም እንቅስቃሴ የተደረገ መሆኑን የኦሮሚያ ባህልና ቱሪዝም ቢሮ በሰጠው ጋዜጣዊ መግለጫ አስታውቋል። የአዲስ አበባ ሬቻ ኦራ ፊንፊኔ መስከረም ሀያ አራት ቀን እንደሚከናወን እቅድ የተያዘ ሲሆን በቢሾፍቱ ደግሞ ኦራ አርሰዴ በማግስቱ መስከረም ሀያ አምስት ቀን ሁለት ሺ አስራ ሁለት እንደሚከናወን አዘጋጆቹ በሰጡት ጋዜጣዊ መግለጫ አስታውቀዋልና የኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሀገርኛ ሪፖርት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 ተጨማሪ ዝግጅቶቻችን ይደሰቱ።